በመጀመሪያም ዋና ዋና ዜና። የደቡብ ሱዳን የአማጽያን መሪ ሬክ ማቻር ወደ መዲናይቱ ጁባ እንዲመለሱ ሲል ዓለም አቀፉ ማህበረሰብ ለዛሬ ቀነ ገደብ ቢቆርጥላቸውም ሳይጓዙ ቀሩ። ጋምቤላ ለአየር ማረፊያ ሲጠባበቁ እንደነበር የተነገረላቸው ሬክማቻር ወደ ጁባ በረን እንዳናርፍ የደቡብ ሱዳን መንግሥት ፈቃድ አልሰጠንም ብለዋል። በሱዳን ዳርፉር በተካሄደው ህዝበ ውሳኔ በጦርነት የተመሳቀለችውን ግዛት ወደ አንድ ለማዋሃድ የቀረበው ሐሳብ ውድቅ መደረጉን የዳርፉር ህዝበ ውሳኔ ኮሚሽን አስታወቀ። የባህር በር አልባዋ ዩጋንዳ ድፍድፍ ነዳጅ ማስተላለፊያ ቧንቧ ከኬንያ ይልቅ በታንዜኒያ በኩል ለመዘርጋት መወሰኗን ዛሬ አስታወቀች። የጀርመኗ መራሄተ መንግሥት አንጌላ ሜርክል ህገወጥ ስደተኞችን ከግሪክ ወደ ቱርክ ለመመለስ በተፈረመው አወዛጋቢ ስምምነትና የሁለቱን አገሮች ግንኙነት ባሻከረው የመገናኛ ብዙሃን ውዝግብ ላይ ለመምከር ዛሬ ወደ ቱርክ አቀኑ። የአውሮጳ ሀገራት ከዩናይትድ ስቴትስ ጋር የተፈራረሙትን የትራንስአትላንቲክ የንግድና መዋዕለ ንዋይ ትብብር ውል በመቃወም በጀርመኗ የሃኖቨር ከተማ በአስር ሺዎች የሚቆጠሩ ሰዎች ለተቃውሞ አደባባይ ወጡ። ዜናው በዝርዝር የደቡብ ሱዳን የአማጽያን መሪ ሬክ ማቻር ወደ መዲናይቱ ጁባ እንዲመለሱ ሲል ዓለም አቀፉ ማህበረሰብ ለዛሬ ቀነ ገደብ ቢቆርጥላቸውም ሳይጓዙ ቀሩ። ጋምቤላ አየር ማረፊያ ሲጠባበቁ እንደነበር የተነገረላቸው ሬክ ማቻር ወደ ጁባ በረን እንዳናርፍ የደቡብ ሱዳን መንግስት ፈቃድ አልሰጠንም ብለዋል። ሬክ ማቻር ወደ ጁባ እንደማይጓዙ የአገሪቱ መንግስትም ቀደም ብሎ አስታውቆ ነበር። የአማጽያን መሪው ባለፈው ሰኞ ወደ ጁባ ተመልሰው የምክትል ፕሬዚዳንትነት ስልጣኑን ይረከባሉ ተብሎ ቢጠበቅም አልተሳካም። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሬክ ማቻር በፍጥነት ወደ ጁባ እንዲመለሱ አሳስበዋል። የደቡብ ሱዳን የሰላም ድርድር ዋነኛ ደጋፊ የሆኑት ዩናይትድ ስቴትስ ብሪታንያና ኖርዌይ ሬክ ማቻር በዛሬው ዕለት ወደ ጁባ ተመልሰው ስልጣናቸውን እንዲቀበሉ ቀነ ገደብ አስቀምጠው ነበር። ይሁንና የደቡብ ሱዳን መንግስት ቃል አቀባይ ሚካኤል ማኩይ ሬክ ማቻርን የጫነው አውሮፕላን ከኢትዮጵያ ጋምቤላ አየር ማረፊያ ወደ ደቡብ ሱዳን መዲና ጁባ ለመብረር የሚፈቀድለት የሬክ ማቻር ወታደሮች የታጠቁት ጦር መሳሪያ ቁጥር በዓለም አቀፍ ተቆጣጣሪዎች ሲረጋገጥ ብቻ መሆኑን ተናግረዋል። ቃል አቀባዩ ዛሬ ማንም የሚመጣ የለም ሲሉ ሬክ ማቻር ወደ ጁባ እንደማይጓዙ አረጋግጠዋል። የጉዞ መስተጓጎል በምስራቅ አፍሪቃ የልማት በይነ መንግስታት አደራዳሪነትና በዓለም አቀፉ ማህበረሰብ ግፊት የተፈረመውን የሰላም ስምምነት ቅርቃር ውስጥ የሚከት ይሆናል። በኢትዮጵያ የጋምቤላ አውሮፕላን ማረፊያ የሚገኙትና ወደ ጁባ ለመጓዝ የሚጠባበቁት የሬክ ማቻር ተከታዩ አማጺ ወታደሮች ዘንድ መሰላቸት እየታየ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። በሱዳን ዳርፉር በተካሄደው ህዝበ ውሳኔ በጦርነት የተመሳቀለችውን ግዛት ወደ አንድ ለማዋሃድ የቀረበው ሀሳብ ውድቅ መደረጉን የዳርፉር ህዝበ ውሳኔ ኮሚሽን አስታወቀ። ውሳኔው የሱዳን ማዕከላዊ መንግስት የሚፈልገው አይነት ነው። ህዝበ ውሳኔው በዋና ዋና አማጽያንና ተቃዋሚዎች ግን ተቀባይነት አላገኘም። የዳርፉር አማጽያንና ተቃዋሚዎች በጎርጎሮሳዩ 1994 ዓ ም የሱዳን ማዕከላዊ መንግስት ዳርፉርን ወደ ሶስት ከዛም ወደ አምስት ግዛት የከፋፈለው ለቁጥጥር እንዲመቸው ነው ሲሉ ይከሳሉ። የግዛቲቱ የህዝበ ውሳኔ ኮሚሽን መምረጥ ከሚችሉት 3.2 ሚሊዮን ዜጎች መካከል ከ3 ሚሊዮን በላይ ድምፅ በሰጡበት ህዝበ ውሳኔ 97 በመቶ የሚሆኑት መራጮች ዳርፉር በአምስት የግዛት አስተዳደር እንድትቀጥል መወሰናቸውን ሬውተርስ ዘግቧል። ተንታኞችና ዲፕሎማቶች የሱዳን መንግስት የተዋሃደች ዳርፉር አማጽያኑ የመገንጠል ሀሳብ ተቀባይነት እንዲያገኝ ይረዳቸዋል የሚል ስጋት ስላለው ውህደትን አጥብቆ እንደሚቃወም ይናገራሉ። የባህር በር አልባዋ ዩጋንዳ ድፍድፍ ነዳጅ ማስተላለፊያ ቧንቧ ከኬንያ ይልቅ በታንዛኒያ በኩል ለመዘርጋት መወሰኗን ዛሬ አስታወቀች። የዩጋንዳ ውጭ ጉዳይ ሚኒስትር ሳም ኩቴሳ የነዳጅ ማስተላለፊያው ከዩጋንዳ ሆይማ ወደ ታንዛኒያ የታንጋ ወደብ ለመዘርጋት ከስምምነት መደረሱን መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ሚኒስትሩ የድፍድፍ ነዳጅ ማስተላለፊያው በታንዛኒያ በኩል ለመዘርጋት ከተወሰነባቸው ምክንያቶች መካከል ወጪው አነስተኛ በመሆኑ ነው ሲሉም ተናግሯል። ዩጋንዳ የምትዘረጋ የድፍድፍ ነዳጅ ማስተላለፊያ ቧንቧ 1400 ኪሎ ሜትር ርዝመት የሚኖረው ሲሆን ከውሳኔ ለመድረስ የበርካታ ዓመታት ውይይት አስፈልጓታል። ዩጋንዳ የታንዛኒያ ታንጋ ወደብን የመረጠችው ወደቡ አገልግሎት በመስጠት ላይ የሚገኝ ስለሆነ መሆኑ ተዘግቧል። በአማራጭነት የተያዘው የኬንያው የላሙ ወደብ ግን ገና ወደፊት የሚገነባ ነው ተብሏል። ዩጋንዳ የአልበርት ሐይቅ አቅራቢያ 1.7 ቢሊዮን በርሜል የሚጠጋ ነዳጅ ማግኘቷ ለመጀመሪያ ጊዜ የተነገረው ከዛሬ 10 ዓመት በፊት ነበር። ይህ ዶይቼ ቬለ ነው። የጀርመኗ መራሄተ መንግሥት አንጌላ ሜርኬል ሕገወጥ ስደተኞችን ከግሪክ ወደ ቱርክ ለመመለስ በተፈረመው አወዛጋቢ ስምምነትና የሁለቱን አገሮች ግንኙነት ባሻከረው የመገናኛ ብዙሃን ውዝግብ ላይ ለመምከር ወደ ቱርክ ዛሬ አቀኑ። መራሒተ መንግስቷ ከቱርክ ጠቅላይ ሚኒስትር አህመት ዳቮትግሉ በቀረበላቸው ግብዣ መሰረት በሺዎች የሚቆጠሩ የሶሪያ ስደተኞች መጠለያ የሆነችውን ንዚፕን ይጎበኛሉ። የአውሮፓ ህብረት ፕሬዚዳንት ዶናልድ ቱስክ እና የአውሮፓ ኮሚሽን ምክትል ፕሬዚዳንት ፍራንሲስ ቲመርማን ከአንጌላ ሜርክል ጋር ተጉዘዋል። የመራይተ መንግሥቷ ጉዞ ስደት ላይ ያተኩራል ቢባልም የጀርመን ፍትህ ሚኒስትር ሄይኮ ማስ አንጌላ ሜርክል በቆይታቸው ስለ መናገር ነፃነት በግልጽ እንዲናገሩ አሳስበዋል። መራይተ መንግስቷም ወደ ቱርክ ከማምራታቸው በፊት የመናገር ነፃነት ለእርሳቸው ቁልፍ ጉዳይ መሆኑን ጠቁሟል። መራይተ መንግስቷ ከፕሬዚዳንት ራቺብ ጣይብ ኤርዶጋን ጋር ለመገናኘት ቀጠሮ ባይዙም ሁሉም ጉዳዮች ከጠቅላይ ሚኒስትሩ ጋር በሚደረግ ውይይት እንደሚነሱ ግን ተናግረዋል። ጀርመናዊው ኮሜዲያን ያን ቢሄር መርማን በቱርክ ፕሬዚዳንት ላይ በቴሌቪዥን መሳለቁ ቱርክን፣ በተለይ ፕሬዚዳንቱን እጅግ አስቆጥቷል። በርካታ ጀርመናውያን በበኩላቸው መራይተ መንግስት አንጌላ ሜርክል ሀገራቸው ስደተኞችን በተመለከተ የቱርክን እርዳታ ስለምትሻ ለቱርክ ጫና እጅ ሰጥተዋል ሲሉ ይወቅሳሉ። የአውሮፓ ሀገራት ከዩናይትድ ስቴትስ ጋር የተፈራረሙትን የትራንስአትላንቲክ የንግድና መዋዕለ ንዋይ የትብብር ትብብር ውል በመቃወም በጀርመኗ የሃኖቨር ከተማ በአስር ሺዎች የሚቆጠሩ ሰዎች ለተቃውሞ አደባባይ ወጡ። የከተማይቱ ፖሊስ ለተቃውሞ በትንሹ 35 ሺህ ሰዎች መውጣታቸውን አስታውቋል። የሰልፉ አስተባባሪዎች በበኩላቸው ለተቃውሞ የወጣው ሰው ዘጠና ሺህ ይገመታል ብለዋል። የተቃውሞ ሰልፉ የተደረገው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ወደ ሰሜናዊቷ የጀርመን ሃኖቨር ከተማ ሊጓዙ አንድ ቀን ሲቀራቸው ነው። ባራክ ኦባማ ከመራሂተ መንግስት አንጌላ ሜርክል ጋር በሚታደሙበት የኢንዱስትሪ ንግድ ትርኢት ላይ ስምምነቱን ያሞግሳሉ ተብሎ ይጠበቃል። የዛሬው የተቃውሞ ሰልፍ አስተባባሪዎች የትራንስአትላንቲክ የንግድና መዋዕለ ነዋይ ትብብር ውልን ማስቆም እንችላለን የሚል መፈክር አንግበው ታይተዋል። የከባቢ አየር ተሟጋች፣ የሸማቾች መብት ጥበቃ ድርጅቶችና በማደግ ላይ የሚገኙ አገሮች ከአውሮጳ የሥነ ምህዳርና ማህበራዊ ደረጃዎች ጋር አይመጣጠንም ያሉትን ውል በመቃወም ዜጎች አደባባይ እንዲወጡ ጥሪ አስተላልፈዋል። በዓለም ግዙፍ የነፃ ንግድ ቀጠና ይፈጥራል ተብሎ የሚጠበቀውና ስምንት መቶ ሚሊዮን ሰዎች በሚኖርባቸው ሁለቱ አህጉሮች የሚመሰረተው የንግድ ስምምነት በጀርመናውያንም ይሁን በአሜሪካውያን ዘንድ ያለው ተቀባይነት አሽቆልቁሏል። የጀርመኗ መራሄተ መንግስት አንጌላ ሜርክል እና የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በሁለቱም ወገን እድገትን ያፋጥናል ያሉትን ይህን ስምምነት ለማጠቃለል እንደሚፈልጉ ዛሬ መናገራቸውን ሬውተርስ ዘግቧል። ሁለቱ መሪዎች በነገው የሃኖቨር ትርኢት ላይ በጉዳዩ ላይ ይመክራሉ ተብሎ ይጠበቃል። ይህ ዶይቸቨለ ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን በድጋሚ የደቡብ ሱዳን የአማጽያን መሪ ሬክ ማቻር ወደ መዲናይቱ ጁባ እንዲመለሱ ሲል ዓለም አቀፉ ማኅበረሰብ ለዛሬ ቀነ ገደብ ቢቆርጥላቸውም ሳይጓዙ ቀሩ። ጋምቤላ አየር ማረፊያ ሲጠባበቁ እንደነበር የተነገረላቸው ሬክ ማቻር ወደ ጁባ በረን እንዳናርፍ የደቡብ ሱዳን መንግሥት ፈቃድ አልሰጠንም ብለዋል። በሱዳን ዳርፉር በተካሄደው ሕዝበ ውሳኔ በጦርነት የተመሳቀለችውን ግዛት ወደ አንድ ለማዋሃድ የቀረበው ሐሳብ ውድቅ መደረጉን የዳርፉር ሕዝበ ውሳኔ ኮሚሽን አስታወቀ የባህር በር አልባዋ ዩጋንዳ ድፍድፍ ነዳጅ ማስተላለፊያ ቧንቧ ከኬንያ ይልቅ በታንዜኒያ በኩል ለመዘርጋት መወሰኗን ዛሬ አስታወቀች። የጀርመኗ መራሒተ መንግሥት አንጌላ ሜርክል ሕገወጥ ስደተኞችን ከግሪክ ወደ ቱርክ ለመመለስ በተፈረመው አወዛጋቢ ስምምነትና የሁለቱን አገሮች ግንኙነት ባሻከረው የመገናኛ ብዙሃን ውዝግብ ላይ ለመምከር ወደ ቱርክ ዛሬ አቀኑ። የአውሮጳ ሀገራት ከዩናይትድ ስቴትስ ጋር የተፈራረሙትን የትራንስ አትላንቲክ የንግድና መዋዕለ ንዋይ የትብብር ውል በመቃወም በጀርመኗ የሃኖቨር ከተማ በአስር ሺዎች የሚቆጠሩ ሰዎች ለተቃውሞ አደባባይ ወጡ። ዜናው በዚሁ አበቃ። ጠና ይስጥልኝ።